ትኩረት፣ በአፍሪካ የቡርኪና ፋሶ ህዝብ በነገ ዕለት ህዳር 29 2015 ዓ ም አዲስ ፕሬዝደንትና አዲስ ምክር ቤት ይመርጣል። ምርጫው በሀገሪቱ ታሪክ ውስጥ አዲስ ምዕራፍ ከፋች በመሆኑ ህዝቡ ይህንን ቀን በትልቅ ጉጉት ነው የሚጠባበቀው። በነገ ዕለት የሚመረጠው መንግስት የቀድሞው ፕሬዝደንት ብሌስ ካምፓወሬ በህዝብ አመፅ ከስልጣን ከተወገዱ በኋላ ባለፉት አስራ ሶስት ወራት ሀገሪቱን ሲመራ የቆየውን የሽግግር መንግስት ይተካል። አስራ ዘጠኝ ሚሊዮን ህዝብ በሚኖርባት ቡርኪና ፋሶ በነገ ዕለት የሚካሄደው አጠቃላይ ምርጫ ሀገሪቱን እንደገና ወደ ዴሞክራሲያዊው ስርዓት የሚመልስ ይሆናል ተብሎ ይጠበቃል። ባሌ ሲትዋያን የተባለው የህዝብ ንቅናቄ ከሲቪሉ ማህበረሰብ ጋር ባንድነት በጎርጎሪዮሳዊው ጥቅምት 2014 ዓ ም ባካሄደው አመፅ ስልጣን ላይ 27 ዓመታት የቆዩትንና ህገ መንግስቱን በማስቀየር ለተጨማሪ የስልጣን ዘመን ለመወዳደር አቅደው የነበሩትን ብሌስ ካምፓወሬን ከስልጣን ማስወገዱ የሚታወስ ነው። ለቡርኪና ፋሶ ፕሬዝደንታዊ ምርጫ በተወዳዳሪነት የቀረቡት እጩዎች የሽግግሩ መንግስት አባል ያልነበሩ መሆን አለባቸው። በተወዳዳሪነት የቀረቡት እጩዎች 14 ሲሆኑ ከቀረቡት እጩዎች መካከል ሁለቱ ማለትም በቡርኪና ፋሶ ካሉት ፓርቲዎች መካከል የታወቁት በምህፃሩ ኤምፒፒ በሚል መጠሪያ የሚታወቀው የመሻሻል የህዝብ ንቅናቄ ፓርቲ እንዲሁም የመሻሻልና ለውጥ ህብረት ፓርቲ እጩዎች ለከፍተኛው ስልጣን የመብቃት እድላቸው ከፍ ያለ ሆኖ ይታያል። የኤምፒፒ እጩ የ58 ዓመቱ የቀድሞ ጠቅላይ ሚኒስትር ሮክ ካቦሬ ሲሆኑ ዋነኛ ተፎካካሪያቸው የመሻሻልና ለውጥ ህብረት ፓርቲ እጩ የቀድሞው ገንዘብ ሚኒስትር ዲያብሬ ሴፍሪን ናቸው። ሁለቱ እጩዎች በመላይቱ ሀገር በመዘዋወር ባደረጉት የምርጫ ዘመቻ ላይ በግብርና ላይ ያተኮረውን የሀገሪቱን ኢኮኖሚ ለማሳደግ ቃል ገብተዋል። የሀገሪቱ ነዋሪዎች ብሎም ቡርኪናቤዎቹ የነገውን ምርጫ ወሳኝ አድርገው ይመለከቱታል። አጠቃላዩ ምርጫ እጅግ አስፈላጊ መሆኑንና ህዝቡ እየዋሸው ለረዥም ዘመን የሚገዛው መሪ ሳይሆን ታማኝ የሆነ መሪ እንደሚፈልግ ያስታወቀው ድምፁን ለመጀመሪያ ጊዜ በነገ ውለት የሚሰጠው የሥነ ልቡና ተማሪ ፉሴይኒ ናኮሌምዳ ትክክለኛ እርምጃ ለመውሰድ ቆርጦ መነሳቱን ገልጿል። አፕሬ ከ27 ዓመታት የካምፓወሬ አምባገነን አገዛዝ በኋላ በሀገራችን ሁኔታዎችን መቀየር የእኛ ፈንታ ነው እና አሁን ጥሩ ምርጫ ማካሄድ አለብን። ይኸው ምርጫችንም እያንዳንዱ ፓርቲ፣ እያንዳንዱ እጩ ለወጣቶች ይዞ በሚቀርበው ፕሮግራም ላይ ጥገኛ መሆን አለበት። ህዝብን የሚያጋጭ ፖለቲካ አንፈልግም። እውን የማይሆን ቃል እንዲገባልንም አንፈልግም ምክንያቱም በመጨረሻ ባዶ እጃችንን የምንቀረው እኛው ነን። የምንፈልገው ሀቀኛ ለውጥ ነው። ከቡርኪና ፋሶ ህዝብ መካከል 65 ከመቶ ከ25 ዓመት በታች የሚገኝ ወጣት ነው። በዚህም የተነሳ ለምርጫ የቀረቡት ተወዳዳሪዎች ሁሉ ወጣቱን ለመሳብ ብቻ ሳይሆን ሙስናን ለማጥፋት የስራ ቦታን ለመፍጠርና የሀገሪቱን መሰረተ ልማት ለማሻሻል በምርጫ ዘመቻ ወቅት ቃል ሲገቡ ተደምጠዋል። ይሁንና በመዲናይቱ ዋጋዱጉ የሚገኘው ሃንስ ዛይድል የተባለው የጀርመናውያኑ የፖለቲካ ጥናት ተቋም ባልደረባ ራልፍ ቪቴክ ተወዳዳሪዎቹ የገቡትን ቃል ማሟላት መቻላቸውን አብዝተው ተጠራጥረውታል። አንዱ እጩ እንኳን የገባውን ቃል እንዴት ተግባራዊ እንደሚያደርግ አሳማኝ ማስረጃ አላቀረበም። እጩዎቹ ማብቂያ የሌለው ቃል ይገባሉ። አንዳንድ ብዙ ትኩረት ያላገኙና የመመረጥ እድል የሌላቸው እጩዎች ግን የተሻለ የምርጫ ዘመቻ ሲያካሂዱ ይታያል። ለምሳሌ ፕሮግራማቸውን ግልጽና ትክክል በሆነ መንገድ ያቀረቡትን እጩ ተወዳዳሪ ዣን ባፕቲስት ናታማን መጥቀስ ይቻላል። አምስት ነጥብ አምስት ሚሊዮን የመምረጥ መብት ያለው የቡርኪና ፋሶ ህዝብ ድምፁን እንዲሰጥ የተጠራበት ፕሬዝደንታዊና ምክር ቤታዊ ምርጫ ከሶስት አስርተ ዓመታት በኋላ በሀገሪቱ የሚካሄደው የመጀመሪያው ነጻ ምርጫ ይሆናል ተብሎ ይጠበቃል። ከሁለት ወራት በፊት ከሀገሪቱ ጦር ኃይል መካከል ከፊሉ የሽግግሩን መንግስት ለመገልበጥ ሙከራ ያካሄደባት የቡርኪና ፋሶ አጠቃላይ ምርጫ በሰላም እንዲከናወን የሽግግሩ መንግስት ከ20 ሺህ የሚበልጡ የጸጥታ ኃይላትን አሰማርቷል።